ጀርመን በአውሮፓ ግዙፉ ኢኮኖሚ ነው። ለ16 ዓመታት ስልጣን ላይ የቆየው የመራሂተ መንግስት አንጌላ ሜርክል አስተዳደር በአውሮፓ ሕብረት ፖለቲካ ውስጥ ቁልፍ ሚና ይዞ ቆይቷል። በጀርመን የሚደረግ የመሪ ለውጥ በህብረቱ ምን አይነት አንድምታ ይኖረዋል? ጀርመን ትልቁ የአውሮፓ ምሰሶ ነች፣ የኢኮኖሚ ፓወር ነች እንደገለጽከው። ስለዚህ የጀርመን ፖለቲካ የአውሮፓን ፖሊሲ የውጭም የውስጥም ፖሊሲ በእጅጉ ሊቀይረው ይችላል ተብሎ ስለሚታሰብ በጀርመን የሚደረግ ምርጫ ልክ በእያንዳንዱ አባል ሀገር የሚካሄድ ያህል ነው፣ አባላትም መንግስታቱም ህዝቡም የሚከታተለው። ምናልባት ይህን በሁለት ምክንያቶች ማየት ይቻላል። አንዱ የጀርመን ዋናዋ የኢኮኖሚ ምሰሶ የፖለቲካ የአውሮፓ ህብረትም አስቃሪ ስለሆነች እና በውጭ ፖሊሲውም በውስጥ ፖሊሲውም የጀርመን አስተዋጽኦ ተደማጭነት ከፍተኛ ያለው በመሆኑ የሚመጣው መንግስት በጀርመን በአውሮፓ ህብረትም ፖሊሲ ላይ አንደምታ ያለው በመሆኑ በጉጉት የሚጠበቅ ይሆናል። በሁለተኛ ደረጃ የሜርከል ራሳቸው በአውሮፓ ህብረት የነበራቸው ሚና የሚታወቅ ነው። ስለዚህ አሁን የሚደረገው ምርጫ በሜርከል ልክ ምን አይነት መሪ ሊያመጣልን ይችል ይሆናል። በመርከል ጫማ ገብቶ አሁን እስካሁን የተጀመሩትንም ሆነ ወደፊት ሊያጋጥሙ የሚችሉትን ችግሮች ለመፍታት ከፍተኛ አስተዋጽኦ ሊያደርግ የሚችል አመራር ይመጣል ወይ ከሚል አንጻር በጉጉት ነው የሚጠበቀው። ስለዚህ በአውሮፓ ህብረት ፖሊሲ በማንኛውም አስፔክት በማንኛውም ደረጃ ቢታይ ከጀርመን ፍላጎትና ተጽዕኖ ውጭ ባለመሆኑ የጀርመን ምርጫ በአውሮፓ ህብረት ቀጣይነት፣ አንድነት የኢኮኖሚ ፖሊሲ፣ የውጭ ፖሊሲ ሁሉ ከፍተኛ ሚና ያለው በመሆኑ በአንክሮ ነው የሚከታተለው መላው የአውሮፓ ህብረት ማለት ይቻላል። የምርጫው ውጤት ምንም ይሁን ምን ሜርክል ይሰናበታሉ። ከሶሻል ዴሞክራቶቹ ኦላፍ ሾልዝ ከክርስቲያን ዴሞክራቶች ህብረት ደግሞ አርሚን ላሼት አንዳቸው መራይተ መንግስት አንጌላ ሜርክልን ይተካሉ ተብሎ ይጠበቃል። ሁለቱ እጩዎች ከሚከተሉት የፖለቲካ አቋም አኳያ በአውሮፓ ህብረት ላይ የሚያራምዱት ፖለቲካ ምን አይነት ሊሆን ይችላል? ሁለቱ ከሞላ ጎደል የጀርመን ፖሊሲ እስካሁን የጥምር ነው የነበረው እና የጀርመን መንግስት የጥምሩ መንግስት ፖሊሲ በአውሮፓም ሲንጸባረቅ ቆይቷል። የሶሻል ዴሞክራቱ የሚያሸንፉ ከሆነ ከሁሉም በላይ በአሁኑ በአውሮፓ ህብረት ውስጥ የሶሻል ዴሞክራቶቹ እነዚህ መሀል ግራዎቹ ሀይላቸው እየተዳከመ ነው የሄደው። በአሁኑ ወቅት ስድስት ሀገሮች ናቸው ስዊድን፣ ዴንማርክ፣ ፊንላንድ፣ ማልታ፣ ስፔን እና ፖርቹጋል ናቸው። ስለዚህ ጀርመንን የሚያህል ታላቅ ሀገር የሶሻሊስት ፓርቲው ካሸነፉው ይሄ ብሎክ ይሄ የመሀል ግራው ብሎክ ወይም ክፍል የተጠናከረ ይሆናል። በተወሰነ ደረጃ እነሱ የሚያራምዱት ፖሊሲ በአውሮፓ ህብረት ተግባራዊ እንዲሆን ከፍተኛ አቅም ያገኛሉ። ተዳክመውም ስለነበር ለማንሰራራት ያመቻቸዋል። ይሄ ትልቅ ነገር ነው የሚሆነው። በሁለተኛ ደረጃ የፈረንሳይም ማክሮን አስተዳደር ቢሆን የሶሻሊስት ዴሞክራቱን ወደ ስልጣን መምጣት ይፈልገዋል ነው የሚባለው። ምክንያቱም በተለይ በዚህ በፓንዴሚክ በኮሮና ቫይረስ የማገገሚያ በጀት ላይ ከፍተኛ ወጪ በማውጣት በኩል የበለጠ የሶሻሊስት ወይም የዚህ የመሀል ግራው ፓርቲ የበለጠ አቀንቃይ ነው ስለሚባል የማክሮንም ፖሊሲ በዚህ ደረጃ ይደግፋሉ ስለሚባል የሶሻሊስት ፓርቲውን ሊደግፉ ይችላሉ። በተጨማሪም ማክሮን የዚህ የአውሮፓን ሶቨርኒቲ ልዕለ ሀያልነት ከአሜሪካ ጥገኛ የመውጣት ሁኔታ ማክሮን ይደግፋሉ ስለሚባል፣ ይህ ደግሞ ምናልባት የሶሻሊስት ፓርቲው ቢመጡ የበለጠ ይህንንም ሊያራምዱ ይችላሉ ስለሚባል በዚህ አንጻር እነዚህ ክፍሎች የሶሻሊስት ፓርቲው ቢመረጥ እንደዚህ አይነት አዎንታዊ አስተዋጽኦ ሊኖረው ይችላሉ ብላ ያስባሉ። በሌላ መልኩ ደግሞ የክርስቲያን ዴሞክራቱ ወይም የመርከልን ፓርቲ የሚወክሉት ቢመረጡ እስካሁን ድረስ ዶሚናንት የነበሩት ከፍተኛ ሚና የነበራቸው የክርስቲያን ዴሞክራቶቹ አሁንም ጀርመንን ይዘው በቀጣይነት የነበረውን በማስቀጠል ደረጃ መርከል ይመሩት የነበረው ሲዲዩ ይከተለው የነበረውን ፖሊሲ በማስቀጠል ደረጃ አውሮፓ ሕብረት እንዲቀጥል ለማድረግ እና በተለይ እነዚህ ቀኝ መሀሎቹ ፖሊሲያቸውን ለማራመድ አሁንም አመች ሁኔታ ይኖረናል ብለው ያስባሉ። ከሁሉም በላይ ግን ካልተመረጡ ግን ከአስራ ስድስት ዓመት በኋላ የመሀል ቀኞቹ ዶሚኔሽን ወይም ተሰቢነት ለመጀመሪያ ጊዜ ሊቀንስ ይችላል። ስለዚህ በተወሰነ ደረጃ በአጠቃላይ ብዙ ለውጥ ሊያመጣ ባይችልም በእነዚህ አሁን በገለጽኳቸው መልኩ ሶሻሊስት ፓርቲው እንዲመጣ የሚፈልጉ ወይም ክርስቲያኖ ዴሞክራቶች እንዲመጡ የሚፈልጉበት ሁኔታ አለ። ያም ሆኖ ግን በአጠቃላይ ሲታይ መሰረታዊ የሆነ ለውጥ ስለሌላቸው በአውሮፓ ፖሊሲ ላይ አንዳቸውን ቢመጡ ብዙ መሰረታዊ የሆነ ሽፍት ወይም ለውጥ ይኖራል ተብሎ አይጠበቅም። የሚቀረው ነገር የወይዘሮ አንግላ መርከል ስብዕና ነው። ፖሊሲያቸው እንዳለ ሆኖ ግን ከእሳቸው ይገኝ የነበረው ተደማጭነት፣ መከበር እሳቸው በተለይ ቀውስን በመፍታት በኩል አንድ በማድረግ በኩል በመሪዎቹ የተከበሩ የተወደዱም የተሰሙም ስለነበሩ ከዚህ ምርጫ እንግዲህ እሳቸውን ማጣቱ አንዱ ትልቁ ለውጥ ሆኖ ከዛ ውጭ ግን በፖሊሲ ደረጃ አሁን ካልኳቸው መለስተኛ ለውጦች በስተቀር ከሁለቱ አንዱ ቢመረጥ ብዙ ለውጥ ይመጣል ተብሎ አይጠበቅም፣ ኤክስፐርቶች እንደሚሉት ገበያው። ጥያቄዎችን ጨርሻለሁ። በጣም አመሰግናለሁ። እኔም አመሰግናለሁ ሸቴ